The voice of America. ከሁለት ሺህ በላይ ከፍተኛ አመራር አባላትና ከሁለት መቶ በላይ የአጋር ድርጅቶች ከፍተኛ አመራር አባላት የተሳተፉበት የህወሀት ጉባኤ ትናንት ምሽት ላይ ተጠናቋል። አስራ ሁለት ነጥቦች ያሉት የአቋም መግለጫም ተሰምቷል። አለም ፍስሐ ዝርዝሩን ይዟል። ለሰባት ቀናት ሲካሄድ የቆየው የህወሀት ከፍተኛ አመራሮች ኮንፈረንስ ትናንትና ሮብ ምሽት አስራ አንድ ሰዓት ገደማ ተጠናቀዋል። በዚህ ኮንፈረንስ የህወሀት ማዕከላዊ ኮሚቴ ገምግሞ ባዘጋጀው ሰነድ ከፍተኛ አመራሩ በጥልቀት የዳሰሰው እንደሰነበተ ታውቀዋል። ከፍተኛ አመራሮች በአስር ቡድኖች ተደራጅተው የግምገማ ሰነዱን ለአራትና አምስት ቀናት ያህል በጥልቀት በማየት ቡድኖቹ የየራሳቸው የግምገማ ውጤት ለጠቅላላው የኮንፈረንስ ተሳታፊዎች አቅርበዋል። በዚህ ግምገማ የእህትና አጋር ድርጅቶች ተወካዮች የመሰላቸውን አስተያየት በመስጠት መሳተፋቸውን ታውቋል። ሁሉም የከፍተኛ አመራር ቡድኖች የገመገሙትን በማቅረብ የህወሀት ማዕከላዊ ኮሚቴ በተለይም የስራ አስፈጻሚ ኮሚቴ አባላት የአንዳንዳቸው በግልጽ ተገምግመዋል። እንደ አምባሳደር ስዩም መስፍን አገላለጽ ራቆታቸው እስከወጡ ድረስ ለማየት ተችለዋል። በቀረበው ሰነድ በመረዳዳት ኮንፈረንስ ሲጠናቀቅ አምባሳደር ሲመስሉ ካሰሙት ንግግር ግምገማው ሙሉ በሙሉ ባይጠናቀቅም ሰባተኛው የህወሀት ኮንፈረንስ በድል በመጠናቀቁ እንኳን ደሳለን። ቀጥሎም ብጾት ዝፅበየና ዘሎ ዕማም ከቢድ ኣዝዩ ከ እነዝተርሕየሉ ግዜ ኣይኮነን። ጓዶች የሚጠበቀን ስራ ከባድ ስራ ነው፣ እጅግ በጣም ከባድ ስራ። ዘና የምንልበት ግዜ አይደለም። በቀናትና በወራት ይቅር ለዓመታትም ድህነት ሳንቀብር የኢትዮጵያ ብሔር ብሔረሰብና ህዝቦች እናቶች ደም ያነቡትና ተስፋ የቆረጥበት ሁኔታን ለውጠን የኢትዮጵያ ወጣት እኛ በፈጸምነው ጥፋት ምክንያት ወዴት እየሄደ መሆኑን ማየት ተስኖት የጥፋት መንገድ እየተጓዘ ነው። ለዚህ ካልመለስን እና የአገር ተረካብ ሞተር ኃይል ሆኖ እንዲሄድ ሳናደር ፀሐይ እንዳይጠልቅብን ሞረጥ አለብን። ደከመን የማይባለው ውርጫ ሞረጥ አለብን። ሞተር ኃይል ኮይኑ ተረከባይ ወለዶ ኮይኑ ክኸይድ ከይገበርና ፀሓይ ከይዓርበና ክንጎይለና እፅፉ ጉያ ደኸምኩ ዘይበሃሎ ጉያ ክንጎይ ክንክእል ኣለና በማለት ለወደፊቱ መደረግ ያለበት መልዕክት አስተላልፈዋል። በመጨረሻ ዓስራ ሁለት ነጥቦችን የያዘ የአቋም መግለጫ በንባብ ተሰምቶ በሙሉ ድምፅ ተቀባይነት አግኝቶ ኮንፈረንሱ ተጠናቀዋል። ግምገማው ግን በየደረጃው ቀጣይ መሆኑን ታውቀዋል። ዓለም ፍሳሓ ከመቀደ